Voice of America. <laughs> Be aware. በኢትዮጵያ የተለያዩ አካባቢዎች በነበሩ የጸጥታ ችግሮች የትግራይ ክልል ጦርነትና መዘዞቹ ከህዳሴ ግድብ ጋር በተያያዙ የውጭ ተግዳሮቶች በኮቪድ-19 ወረርሽኝና በሌሎችም በርካታ ፈተናዎችና ውጣውረዶች ታጅቦ ከታቀደለት ጊዜ ዘግይቶ የተካሄደው ስድስተኛው አጠቃላይ ምርጫ አሁን ላይ የሀገሪቱን ቀጣይ ህጋዊ ገዢ በማሳወቅ ወደ መጠናቀቁ እያመራ ነው። ሰኔ አስራ አራት ሁለት ሺ አስራ ሶስት አመተ ምህረት ምርጫው በአብዛኛው የሀገሪቱ ክፍሎች በሚገኙ የምርጫ ክልሎች የተካሄደ ሲሆን ቦርዱ ሐምሌ 3 ይፋ ባደረገው ውጤት መሰረት ከ436 የተወካዮች ምክር ቤት መቀመጫዎች 410ን ያሸነፈው ገዢው የብልጽግና ፓርቲ አዲስ መንግስት በመመስረት ኢትዮጵያን ለቀጣዮቹ አምስት ዓመታት ለመምራት የሚያስችለውን አብላጫውን መቀመጫ አግኝቷል። ፕሬዝደንት ሳህለ ወርቅ ዘውዴ የፖለቲካ ፓርቲ ተወካዮች፣ የሲቪል ማህበራት ተወካዮች፣ ዲፕሎማቶችና ሌሎችም ተጋባዥ እንግዶች በተገኙበት ውጤቱን በንባብ ያቀረቡት የ ኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለ በየክልሎቹ ለተወካዮች ምክር ቤት ድምጽ ከተሰጠባቸው የምርጫ ክልሎች የፖለቲካ ፓርቲዎች ያሸነፉትን የመቀመጫ ብዛት በዝርዝር ገልጸዋል። ለተወካዮች ምክር ቤት አንደኛ፣ አዲስ አበባ፣ ሰኔ አስራአራት ቀን ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት ሀያ ሶስት ለተወካዮች ምክር ቤት መቀመጫ ያገኙ ፓርቲዎችና መቀመጫ ቁጥር ብልጽግና ፓርቲ ሀያ ሁለት የግልጩ አንድ አፋር፣ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት ስድስት ለተወካዮች ምክር ቤት መቀመጫ ያገኙ ፓርቲዎችና መቀመጫ ቁጥር ብልጽግና ፓርቲ ስድስት አማራ፣ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት መቶ ሀያ አምስት ለተወካዮች ምክር ቤት መቀመጫ ያገኙ ፓርቲዎችን የመቀመጫ ቁጥር ብልጽግና ፓርቲ አንድ መቶ አስራ አራት አብን አምስት። ቤኒሻንጉል ምርጫ የተከናወነበት ክልል ብዛት ሶስት ብልጽግና ያገኘው ሶስት ነው። ድሬዳዋ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት ሁለት ነው። ብልጽግና ፓርቲ የተወካዮች ምክር ቤት መቀመጫ ያገኘው አንድ ነው። ግራምቤላ ምርቻ የተከናወነበት የተወካዮች ምክር ቤት ክልል ብዛት ሶስት ነው። ብልጽግና ያገኘው እነዚሁኑ ሶስቱንም ነው። ኦሮሚያ ምርቻ የተከናወነበት የተወካዮች ምክር ቤት ክልል አንድ መቶ ሰባ ነው። ብልጽግና ፓርቲ አንድ መቶ ስልሳ ሰባቱን ሶስቱን አግኝተዋል። ሲዳማ አስራ ዘጠኝ ክልሉ ያለው የተወካዮች ምክር ቤት መቀመጫ ብዛት ነው። አስራ ዘጠኙንም ብልጽግና አግኝተዋል። ደቡብ ብሔር ብሔረሰብ ህዝብ ምርጫ ማለት 85 ሲሆን ብዝግና 75፣ ኢዜማ አራቱ፣ ገዲኦ ህዝብ ዲሞክራሲ ድርጅት ሁለቱን ወስደዋል። ብልጽግና ፓርቲ ምርጫው በተካሄደባቸው 436 የምርጫ ክልሎች ያገኘው 410 መቀመጫ ከአጠቃላዩ የምክር ቤቱ 547 መቀመጫ ከ2 ሶስተኛ በላይ ነው። ዛሬ ይፋ ከተደረገው የህዝብ ተወካዮች ምክር ቤት ውጤት ተቃዋሚ ፓርቲዎች ያሸነፉት በድምሩ 13 መቀመጫዎችን ብቻ ሲሆን እነዚህም በአዲስ አበባ የግል እጩ አንድ፣ በአማራ ክልል አብን 3፣ በኦሮሚያ ክልል የግል እጩዎች 3፣ በደቡብ ክልል ኢዜማ አራት እንዲሁም በዚሁ በደቡብ ክልል የጌዴዮ ህዝቦች ዴሞክራሲያዊ ድርጅት ሁለት ያሸነፉባቸው ናቸው። ከአራት መቶ ሰላሳ ስድስቱ በሶስት የምርጫ ክልሎች ድጋሚ ቆጠራ ይካሄዳል ተብሏል። ለክልል ምክር ቤቶችም ብልጽግና ፓርቲ ከጥቂቶቹ በስተቀር አብዛኛውን መቀመጫ ማሸነፉን ቦርዱ አስታውቋል። በተለያዩ ክልሎች በሚገኙ አስር የምርጫ ክልሎች በድጋሚ ምርጫው እንዲካሄድ የወሰነው ቦርዱ በሌሎች አስር የምርጫ ክልሎች ደግሞ ድጋሚ ቆጠራ እንዲካሄድ መወሰኑንም ይፋ አድርጓል። ውጤቱ ይፋ ከሆነ በኋላ የምርጫ ቦርዱ ሰብሳቢ ወይዘሪት ብርቱካን ሚዴቅሳ ባደረጉት ንግግር ቦርዱ በምርጫው ሂደት ከመንግስት የሚደርሱበትን ጫናዎች ጨምሮ በርካታ ፈተናዎችን በመጋፈጥ ስራውን በገለልተኝነት ማካሄዱን ገልጸዋል። ብዙ ነገር አይተናል። ብዙ ተምረናል። ብዙ ተቸግረናል። ከዛም በኋላ ይሄ ተቋም ዛሬ የደረሰበት የገለልተኝነት ሁኔታ ላይ እንዲደርስ ሆኗል። አንዳንድ ምሳሌዎች፣ አንዳንድ ያጋጠምን ነገሮች በዚህ አጋጣሚ ለመናገር እወዳለሁ። ከውጭ ስታውም የኢትዮጵያ ፌዴራላዊ መንግስት ወጥቶ ምርጫ ቦርድ ላይ ክፉ ነገር አይናገርም። ብዙ ጊዜ ግን ቅር አሰኝተ ናቸዋል። ቅር ለማሰኘት ብለን አደለም ስራችንን ስንሰራ ፖለቲከኞች የማይወዱት መንግስት የማይወደው ነገር መስራት ግዳችን ስለሆነ ነው። በዛ ውስጥ በደስታና ጥሩ ጎሽ በመባል ስሜት የምናልፈው ነገር አደለም። በጣም አስቸጋሪ ነው። ከማንም ጋር መጣላት ደሳ ነው። ቦርዱ ተአማኒ ምርጫ ማድረጉንም ወይሰሪት ብርቱካን በልበ ምሉነት ገልጸዋል። ስራ ስንጀምር የነገርኳቸው ጓደኞችን ፓርቲዎች አያመሰግኑንም እንድታውቁት፣ ምንም ብናረግ ልክናችሁ አይሆንም፣ አሜሪካን እንዳትጠብቁ፣ በቃ እኛውን እንደኛውነ ያለ ነው ብለን ግን በሂደታችን በሙሉ የምንችለውን ሁሉ ማድረግ ያለብንን ሁሉ አድርገናል። እና እኔ ማመን አልቻልኩኝም የፖለቲካ ፓርቲዎች ቦርዱማ ገለልተኛ ነው፣ እሱማ ተአማኒ ነው ሲሉ መስማት ምርጫውን ተአማኒነት አብረና የመሰከር ነው የምልበት ሌላው ነገር ይሄ ነው ማለት ነው። ሌላው የተአማኒነትን ደረጃ የምንለካው እኔ እምነቴ የምላችሁ የምርጫው ላይ ወጥተን አዲስ አበባ ላይ ያንን ሁላ መስመር ያንን ሁላ ሰልፍ ስናይ ከምችለው በላይ ሆነብኝ። ሌላው ሰላማዊነቱ ነው። ስለዚህ ዛሬ እኔ ቦርዳችንን ወክዬ እዚህ ደርሰናል፣ ተአማኒ የሆነ ምርጫ ለሀገራችን ዜጎች ሰጥተናል እላለሁ። የመንግስት ሚዲያዎች በአብዛኛው የገዢውን ፓርቲ ሀሳቦች ብቻ ማስተናገዳቸው የምርጫውን ፍትሃዊነት እንዳጎደለም የገለጹት ወይዘሪት ብርቱካን በቀጣይነት ችግሩን ለመቅረፍ ቦርዱ ኃላፊነቱን በላቀ መልኩ እንደሚወጣም ነው የተናገሩት። የኢፌዴሪ ፕሬዝደንት ሳህለ ወርቅ ዘውዴ በበኩላቸው ቦርዱ የሀገሪቱን ፈታኝ ሁኔታዎች በመቋቋም ምርጫውን ማድረጉን ገልጸው ለዚህም የቦርዱን ሰብሳቢ ጨምሮ ሁሉንም ሰራተኞች አመስግነዋል። ለአሸናፊው ፓርቲ የደስታ መልእክት ያስተላለፉት ፕሬዝደንቷ ተሸናፊዎችም ቅሬታ ካላቸው በህጋዊ መንገድ ብቻ እንዲያቀርቡ ጠይቀዋል። በዚህ ሀገር ምርጫ ለማካሄድ በመቻሉ ብቻውን በራሱ ድል ነው ብዬ እቆጥረዋለሁ። አሸናፊነታችሁ ለተረጋገጠው ተወዳዳሪዎች በሙሉ እንኳን ደስ አላችሁ ለማለት ወዳለሁ በሂደቱ እምነታችሁን ጥላችሁ ለተሳተፋችሁ ተወዳዳሪዎች ዛሬ ባይሳካም ነገ ጥላቀናለና ይህ የመጨረሻ አለመሆኑን ከግንዛቤ ተወስዱ ዘንድ፣ እንዲሁም ማንኛውም አቤቱታዎች ህጋዊ መንገዱን እንዲከተሉ ታደርጉ ዘንድ አደራ ለማለት እፈልጋለሁ። ከምርጫው ራሳቸውን ያገለሉ ፓርቲዎች ጉዳይ እንዲፈታ የሚደረገው ጥረት እንዲቀጥል ጥሪ ያቀረቡት ፕሬዚደንት ሳህለ ወርቅ በምርጫው ኢትዮጵያ ማሸነፏን አንስተዋል። አገሬን ወደ ተሻለ ደረጃ ያደርስልኛል በሚል ጽኑ እምነት በስነ ስርዓት ድምፅ ለሰጠው ትልቁ ህዝባችን አክብሮቴን ለማስቀደም ከልብ ላመሰግነው ወዳለሁ። በልዩ ልዩ ምክንያቶች በምርጫው ያልተካፈሉ ሰላማዊ ወገኖቻችን ራሳቸውን ያገለሉ ቢሆንም ምክንያቶቹ እንዲወገዱ ጥረቱ እንዲቀጥል አደራ ለማለት እፈልጋለሁ። በማንኛውም የምርጫ ሂደት ዋናው አሸናፊ ሆኖ መውጣት ያለበት አገር እንደመሆኑ መጠን በዚህ ምርጫ አማካኝነት ኢትዮጵያችን አሸናፊ ሆና በመውጣቷ ሁላችንንም እንኳን ደሳለን ለማለት ፈልጋለሁ። ኢትዮጵያ ከውጭም ከውስጥም የተደቀኑባት በርካታ ፈተናዎች መኖራቸውን በማብራራት ከዚህ በኋላ የፖለቲካ ፓርቲዎችን ጨምሮ ሁሉም አካላት ኢትዮጵያ ካለችበት ፈተና እንድትወጣ ማድረግ ቀዳሚ ተግባራቸው ሊሆን እንደሚገባም ፕሬዚደንቱ አሳስበዋል። ለቦርዱ የተለያዩ ድጋፎችን ካደረጉ አካላት መካከል አንዱ የሆነውን የተባበሩት መንግስታት በመወከል በውጤት ማሳወቂያ ዝግጅቱ ላይ ንግግር ያደረጉት በኢትዮጵያ የድርጅቱ ሬዚደንት አስተባባሪ ተወካይ ሞሪና ቺንግ تمد يمرك أو هدات لبوردو دقافون دميك التلقل سوال While the mandate of the UN in Ethiopia is في አጠቃላይ ምርጫ በስኬት እንዲጠናቀቅ የተባበሩት መንግስታት ምርጫ ቦርድን መደገፉን ይቀጥላል። ተመድ ካለፉት ልምዶች በመነሳት ኢትዮጵያ ሰላማዊ፣ ሁሉን አካታች እና ዲሞክራሲያዊ ሀገር ለመሆን የምታደርገውን ጉዞ መደገፉንም ይቀጥላል። ጀርመንም ለቦርዱ ድጋፍ ካደረጉ አካላት አንዷ ስትሆን በኢትዮጵያ የሀገሪቱ አምባሳደር ስቴፋን አውር ባደረጉት ንግግር በአመራራቸው ለምርጫው ሂደት የማዕዘን ድንጋይ ያኑረዋል ያሏቸውን የምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳን አመስግነዋል። ቦርዱ ምርጫውን ግልጽና ፍትሐዊ ለማድረግ ከሁሉም ባለድርሻ አካላት ጋር ተደጋጋሚ ውይይቶችን ከማድረግ ጀምሮ አጠቃላይ ያደረጋቸውን ጥረቶችም ያደነቁት አምባሳደሩ በቀጣይነት በትግራይ ክልልም ምርጫ ማድረግ እንደሚቻል ያላቸውን ተ ተስፋ ገልጸው ለዚህም የክልሉ ሰላም እንዲረጋገጥ ችግሮች በፖለቲካዊ ሂደት መፈታት እንዳለባቸው አንስተዋል። የሆነ ጊዜ ላይ በትግራይ ክልልም ምርጫ ማድረግ እንደሚቻል ያለን ተስፋ ለመግለጽ ወዳለሁ። ለዚህ ደግሞ ቅድመ ሁኔታው በክልሉ ሰላም መስፈኑ ነው። ይህም ሊሆን የሚችለው በነይታ በፖለቲካዊ መፍትሄ ነው። ለግጭቱ ወታደራዊ አማራጭ መፍትሄ አይሆንም። በመንግስት የታወጀውን የሰብአዊ የተኩስ አቁም በአድናቆት የምንወስደው በዚህ አውድ ነው። በግጭቱ የተሳተፉ ሁሉም አካላት የተኩስ አቁሙን እንዲተገብሩ እንጠይቃለን። አሁን ላይ ክልሉ ከፍተኛ የሆነ የሰብአዊ ቀውስ አለበት። ሁላችንም የሰዎችን ሕይወት ለመጠበቅ መስራት አለብን። ይህንን ለማድረግ ሁሉም በግጭቱ የተሳተፉ አካላት ወደ ትግራይና እዛው በክልሉ ውስጥም ያልተገደበ ሰብአዊ ተደራሽነት እንዲኖር የተቻለውን ሁሉ ማድረግ አለባቸው። የእጩዎች ምዝገባ ሂደትና ቴክኒካዊ ችግሮችን ጨምሮ ከምርጫ ማስፈጸም ጋር በተያያዘ የተስተዋሉ ተግዳሮቶች ሊታረሙ እንደሚገባም ተናግረዋል። በቀጣይነት ሁሉን አቀፍ ብሔራዊ ውይይት መካሄድ እንዳለበትም የገለጹት አምባሳደሩ ለዚህም ጀርመን ድጋፍ እንደምታደርግ ነው የተናገሩት። ከተለያዩ የፖለቲካ ፓርቲዎችና በግል ከተወዳደሩ እጩዎች መካከል በቦርዱ ጋብዘው ንግግር ያደረጉ አምስት እጩዎች የዘንድሮ ምርጫ ካለፉት ምርጫዎች ጋር ሲነጻጸር በብዙ መመዘኛዎች ስኬታማ ሊባል የሚችል መሆኑን መስክረዋል። ፓርቲያቸው ብልጽግና ምርጫውን ማሸነፉን ተከትሎ ጠቅላይ ሚኒስትር አቢይ አህመድ በማህበራዊ የትስስር ገጾቻቸው ባስተላለፉት መልእክት ምርጫውን በታሪካችን ለመጀመሪያ ጊዜ ከተጽዕኖዎች በተላቀቀ የምርጫ ቦርድ ዳኝነት እየተደረገ ብለውታል። ፓርቲያቸው መመረጡ እንዳስደሰታቸውም የገለጹት ጠቅላይ ሚኒስትሩ ውጤቱም ካ ከአሸናፊነት ይልቅ ኃላፊነት፣ ከድል አድራጊነት ይልቅ ታላቅ የሆነ ሀገራዊ አደራ እንዲያድርብን አድርጎናል ብለዋል። በተደራራቢ ቀውሶች ውስጥ ከሚገኘው ከትግራይ ክልል ውጭ ሰኔ 14 ምርጫው ባልተካሄደባቸው እንዲሁም ድጋሚ ምርጫ በሚካሄድባቸው የምርጫ ክልሎች ምርጫው ጳጉሜ 1 2013 ዓ.ም ሊካሄድ በቦርዱ ቀን ተቆርጦለታል። ይሁን እንጂ ዛሬ ይፋ የተደረገው ውጤት የመጨረሻው ሆኖ የሚጸና ከሆነ የጳጉሜው ምርጫ ቀሪ የፌዴራልና የክልል ምክር ቤቶችን የህዝብ ተወካዮች ከመምረጥ ባለፈ በመንግስት ምስረታው ላይ የሚኖረው ተጽዕኖ እዚህ ግባ የሚባል አይደለም። በመሆኑም በህዝባዊ አመጽና ተቃውሞ በ2010 አመተ ምህረት አጋማሽ የመጣውን ለውጥ ተከትሎ ኢህአዴግን በማፍረስ ህዳር 2012 የተመሰረተውና ሀገሪቱን በመምራት ላይ የሚገኘው ብልጽግና ፓርቲ መሪነቱን ለቀጣዮቹ አምስት አመታት የሚያስቀጥልበትን ህጋዊ ኃላፊነት ለመረከብ ሐምሌ 3 ይፋ የተደረገው ውጤት በቂው ነው። ሆኖም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር የገቡት ቃል ተግባራዊ ከሆነ በኢትዮጵያ ምርጫ መካሄድ ከጀመረበት ጊዜ ጀምሮ እስካሁን ብዙም ባልተለመደ መልኩ በዘንድሮ ምርጫ የተሸነፉ የፖለቲካ ፓርቲዎችም በየደረጃው በሚገኙ የመንግስት የአስፈጻሚነት ስፍራዎች ላይ ቦታ እንደሚኖራቸው ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ